ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ

መጋቢት 3 2015 ዓ.ም ዝግጅታችን ጀመረ።

ኢትዮጵያና ኤርትራውያንን ጨምሮ ከተለያዩ የአፍሪካ ሀገሮች በሜክሲኮ ድንበር አድርገው ወደ ዩናይትድ ስቴትስ ለመግባት ከድንበር የሚጠባበቁ ስደተኞች ሁኔታ ምን ይመስላል? ቲዋና ሜክሲኮ ድረስ እስከሚገቡ ያሉትን አገሮች በሙሉ ወደ ሰባት ስምንት ሀገሮች፣ ጓተማላ፣ ኤልሳልቫዶር፣ ኮሎምቢያ፣ ፓናማ እነዛን ሀገሮች በሙሉ እያለፉ ነው የሚመጡት። ሴቶች ይደፈራሉ፣ ገንዘባቸው ይሰረቃል። ከቤተሰቦች ገንዘብ ካላመጣቸው ብለው

እንደ ብላክ ሜል ያደርጓቸዋል። ህጻን ልጆች ራሳቸው በረሃብና በሙቀት በችግር ያርፋሉ። የስደተኞቹን ህይወት በተመለከተ በተሰራ አቦጋደስ የተሰኘ አንድ ዘጋቢ ፊልም ላይ ታሪካቸው የተነገረላቸውን በሎስ አንጀለስ ካሊፎርኒያ የህግ ጠበቃና ባለሙያ የሆኑትን ወይዘሮ ሙሉ አለማየሁን የሰማችሁት። ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል። ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ

በተለያየ ሰርፍ ላይ እውቀት ያላቸው ልጆች ተማሪዎች ሆነ ሰዎች እንዳሉ አሳየን።

አሁን ደግሞ የሰማችኋቸው በዩናይትድ ስቴትስ ብሔራዊ ጤና ተቋም ውስጥ በምርምር የሚያገለግሉትን ባዮኬሚስት ዶክተር ጸጋ ሰለሞንን ነው። ከባለቤታቸው ጋር በመሆን ያቋቋሙትና የኢትዮጵያ ወጣት ሴቶች በኢኮኖሚና ማህበራዊ ቤቷቸው ከወንዶች እኩል መሳተፍ እንዲችሉ የቴክኖሎጂ ስልጠናዎችን ስለሚሰጠው ተቋማቸው በምሽቱ ዝግጅታችን ያነጋግሩናል።

ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ መጋቢት 3 2015 ዓ ም ምሽት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታ ነን። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።

የኢትዮጵያን አስጠለኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ፕሬዚዳንት ሲሪል ራማፎሳ ከተከሰሱበት ስርቆት ነፃ መሆናቸውን የምርመራ ቡድኑ አስታወቀ። በደቡብ አፍሪካ የጸረ ሙስና ተቆጣጣሪ ቡድን ለሀገሪቱ ፓርላማ ባቀረበው ሪፖርት ፕሬዚዳንት ሲሪል ራማፎሳ በገጠር በሚገኘው መኖሪያ ቤታቸው ባለ ሶፋ ውስጥ ያከማቹትና የተዘረፈባቸው ገንዘብ ጋር ተያይዘው ምንም አይነት ለመሸፋፈን የሞከሩት ነገር የለም ብሏል።

የገንዘቡን ስርቆት ለመሸፋፈን ሞክረዋል በሚል በፕሬዚዳንት ራማፎሳ ላይ ቀርበው የነበሩ ጥርጣሪዎች ለወራት በፕሬዚዳንቱ ላይ አጥልተው የቆዩ ሲሆን ስራቸውን እስከ መልቀቅ ሊያደርሷቸውም ይችሉ ነበር። የፕሬዚዳንቱ ቃል አቀባይ ቪንሰንት ማግዌንያ

ፕሬዚዳንቱ በምንም አይነት አሉታዊ ድርጊት ውስጥ አልተሳተፉም እንዲሁም በቢሮቸው የተቀበሉትን ቃል ኪዳንም አላፈረሱም ሲሉ መግለጫ ሰጥተዋል። ይሁን እንጂ ፖሊስ ራማፎሳ ገንዘቡን ከየት እንዳመጡትና ከተዘረፈባቸው በኋላም ምን እንዳደረጉ ምርመራ ማድረጉን ስለሚቀጥል ፕሬዚዳንቱ አሁንም የዚህ ምርመራ ትኩረት ሆነው ይቀጥላሉ። እስካሁን ድረስ የምርመራው ይዘት ይፋ ባይደረግም አንዳንድ የመገናኛ ብዙሃን ግን የሪፖርቱን ቅጂ አግኝተዋል።

በዚህ መሠረትም የፕሬዝዳንቱ የደህንነት ቢሮ ኃላፊ ጉዳዩ እንደተከሰተ ለፖሊስ ከማሳወቃቸው በፊት በራሳቸው ምርመራ መጀመራቸውም ታውቋል። ሶስት የፍልስጤም ታጣቂዎች በዌስት ባንክ በእስራኤል ወታደሮች ተገደሉ። ናቡለስ በተሰኘው ሰሜናዊ ዌስት ባንክ አካባቢ በሚገኙ ወታደሮች ላይ

ተኩስ ከከፍቱ በኋላ ሶስት የፍልስጤም ታጣቂዎች መገደላቸውን የእስራኤል ሰራዊት አስታውቋል። በቀጠናው አሁንም ድረስ ግጭት ቀጥሏል። ሰራዊቱ ባወጣው መግለጫም ሶስት ታጣቂዎች በተኩስ ልውውጡ ሲገደሉ፣ አንድ ተጨማሪ ታጣቂ ደግሞ እጅ ሰጥቶ ተይዟል ሲል አስታውቋል። አዲሱ የግሪጎሪያኑ ዓመት ከጀመረ አንስቶም በእስራኤልና ፍልስጤም ጦርነት 81 ፍልስጤማውያን ጎልማሶችና ሕጻናት የተገደሉ ሲሆን ከእነዚህ ውስጥም ታጣቂዎችና ሲቪሎች ይገኙበታል።

ኤኤፍፒ ከሁለቱም አካላት አገኘሁት ባለው መረጃ መሰረትም አስራ ሁለት እስራኤላውያን ሲቪሎች፣ ሶስት ህጻናት፣ አንድ ፖሊስና አንድ ዩክሬናዊ ፖሊስም ተገድለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዘለንስኪ ሩሲያ የሚለው ቃል የሽብር አምሳያ ሆኗል አሉ። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ በትላንትና ሁለት ባደረጉት ዕለታዊ ንግግራቸው ሩሲያ የሚለው ቃል የሽብር አምሳያ ቃል ሆኗል

ስለዚህም ላስከተለው ፍርሃት የሽንፈትና የፍትሐዊ ቅጣት ምሳሌ ይሆናል ብለዋል። ዘለንስኪ አያይዘውም በትላንትናው ዕለት ሩሲያ ያደረሰችው የቦምብ ጥቃት በሄርሶን ምግብ ለመግዛት የወጡ የሲቪሎችን ህይወት ቀጥፏል፣ በጥቃቱም ሶስት ዩክሬናውያን ሞተዋል ብለዋል። በተጨማሪም ዘለንስኪ የቁማርና የማጭበርበር ዘዴዎችን በመጠቀም ከመንግስት ገንዘብ እያወጡ የሩሲያን ሴራ ሲደግፉ የነበሩ ዩክሬናውያን ናቸው ያሏቸውን

280 ኩባንያዎችና 120 ሰዎች ላይ ማዕቀብ መጣሉን አስታውቀዋል። በሌላ በኩል የብሪታንያ የመከላከያ ሚኒስቴር ዛሬ እሁድ ባወጣው

የሩሲያ ዩክሬን የደህንነት መግለጫ ላይ ምንም እንኳን የደረሰው ጉዳት እንደ ሞስኮና ቅዱስ ፔተርስበርግ ባሉ ትላልቅ እና ባለጸጋ ከተሞች ላይ ባይታወቅም ሩሲያም እጅግ ከባድ የሆነ ጉዳት ደርሶባታል ብሏል። በአንጻሩ በሩሲያ በሀገሪቱ ምስራቃዊ ክፍሎችም ላይ የደረሰው የሞት አደጋ በሞስኮ ከደረሰው ሰላሳ ና አርባ እጥፍ ከፍተኛ ነው ሲልም አስታውቋል። በመጨረሻም አንድ ከፍተኛ የኢራን ዲፕሎማት ከዩናይትድ ስቴትስ ጋር እስረኛ ለመለዋወጥ ስምምነት ላይ ተደርሷል ሲሉ ተናገሩ።

ይሁን እንጂ ንግግራቸውን የሚያረጋግጥ መረጃ አላቀረቡም። ዩናይትድ ስቴትስም ይህንን ንግግራቸውን ጨካኝ ውሸት በሚል አጣጥለዋለች። ሚኒስትሩ ከዚህ ቀደም ዩናይትድ ስቴትስ ባገደቻቸው ንብረቶች ላይ ተመሳሳይ አስተያየት ቢሰጡም ውጤታማ ሳይሆኑ ቆይተዋል። የኢራን የውጭ ጉዳይ ሚኒስትር ሆሴን አሚር አብዱላሂያን በኢራን የመንግስት ቴሌቪዥን ላይ ቀርበው በቅርቡ በዩናይትድ ስቴትስ እና በኢራን መካከል እስረኛ ለመቀያየር ስምምነት ላይ ተደርሷል ያሉ ሲሆን አያይዘውም

በዩናይትድ ስቴትስ በኩል ሁሉም ነገር እንደታሰበው ከሄደ የእስረኛ ልውውጡ በቅርብ ጊዜ ይፈጸማል ብለዋል። አሶሽየትድ ፕሬስ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስን በጉዳዩ ላይ አስተያየት እንዲሰጡ የጋበዘ ሲሆን

ኔድ ፕራይስ የሚኒስትሩን አስተያየት በቤተሰቦች መከራ ላይ ተጨማሪ የሆነ ሌላ ክፉ ውሸት ሲሉ ተችተውታል። ኔድ ፕራይስ በኢራን በስህተት የታሰሩትን ሶስት አሜሪካውያንን ለማስፈታት ያለመታከት እየሰራን ነው ያሉ ሲሆን አያይዘውም እነዚህ ሰዎች ከሚወዷቸው ጋር ካልተገናኙ በስተቀር ሙከራችንን አናቆምም ብለዋል። አድማጮች የምሽቱ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምፅ መሰናዶች ጋር ታምሹ ዘንድ እጋብዛለሁ።

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 3 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዳሬ ግን ለሴቶች ሳምንት እንኳን አደረሰሽ አላልከኝም። የሴቶች ቀን እንጂ የሴቶች ሳምንት እንዳለ አላወቅኩም።

እንደውም ያለንበት ይሄ የፈረንጆቹ ማርች ወር የሴቶች ታሪክ ወር ተብሎ ነው የሚታወቀው። ሴቶች ከወንዶች እኩል የስራና የትምህርት እድል እንዲያገኙ ግፊት ለማድረግ በአስራ ዘጠኝ ዘጠናዎቹ ነው ይህ ወር የሴቶች ወር ተብሎ እንዲከበር መደረግ የጀመረው። በተለያዩ ጊዜያት ደግሞ ታሪክ የሰሩ ሴቶችም ይዘከሩበታል። ስለዚህ ወሩን ሙሉ ነው እንኳን አደረሰሽ የምልሽ ማለት ነው። እንዲህ አመቱን ሙሉ ብንባልም እንኳ አያንስብንም አይደል? እሱስ ልክነሽ

ስለዚህ ወደ መጀመሪያው መሰናዶ ከማለፋችን በፊት አንጋፋዋን ድምፃዊት አስቴር አወቀን እንጋብዝና በዚያውም በመላው ኢትዮጵያ ለሚገኙ ሴቶች ያለንን ክብር እንግለጽ። አሁን ጥሩ ብለሃል። ድምጿ የማይጠገበው የአስቴር አወቀ አዲሱ አልበም መጠሪያ የሆነውን ሶባን ሰምተን እንመለስ።

about you I'm to

የታወቀ ሶባ የተሰኘው አዲስ አልበሟ መጠሪያ የሆነውን እራሱን ሶባ የተሰኘው ሙዚቃ ነው ሰምተን የተመለስ ነው። በአስቴር ዘና ካለን እንግዲህ፣ ወደ ቀዳሚ ዝግጅታችን እንለፍ።

በመግቢያችን እንዳስተዋወቅ ነው ኢትዮጵያንና ኤርትራውያንን ጨምሮ ከተለያዩ የአፍሪካ ሀገሮች በሜክሲኮ ድንበር አድርገው ወደ ዩናይትድ ስቴትስ ለመግባት ከድንበር የሚጠባበቁ ስደተኞች ሁኔታ ምን ይመስላል የሚለው ዝግጅታችንን ነው ቅድሚያ የሰጠ ነው።

በካሊፎርኒያ የኢሚግሬሽን ሕግ ጠበቃና ባለሙያ የሆኑት ወይዘሮ ሙሉ አለማየው ላለፉት አራት ዓመታት በዩናይትድ ስቴትስ ሜክሲኮ ድንበር የሚገኙ ስደተኞችን በበጎ ፈቃደኝነት ሲረዱ በሚያሳየውና በቪክቶሪያ ብሩስ በተዘጋጀው ዘጋቢ ፊልም ላይ ከሌሎች አራት የሕግ ባለሙያ ሴቶች ጋር ተመርጠው የአገልግሎት ታሪካቸው ለእይታ በቅተዋል።

እንግዲህ እዚህ አቦጋደስ በተሰኘው በዚህ ዘጋቢ ፊልም ላይ ታሪካቸው የተተረከላቸው ወይዘሮ ሙሉ በበጎ አድራጎት አገልግሎታቸው በድንበሩ ዙሪያ ስለተመለከቷቸው የስደተኞቹ አሳዛኝ ሁኔታ ዛሬ ያጫውቱናል። በዛ ላይ በዚህ ድንበር ለማቋረጥ ከሚሞክሩ ስደተኞች መካከል ኢትዮጵያና ኤርትራውያንን ጨምሮ ከተለያዩ የአፍሪካ ሀገራት ዜጎች እንደሚገኙበትም ነግረውናል።

አዎ ወይዘሮ ሙሉ እንደሚሉት እነዚህ ስደተኞች ከተለያዩ የአፍሪካ ሀገራት ተነስተው መጀመሪያ ብራዚል ይደርሳሉ። ከዚያ ከብራዚል ጀምሮ አሜሪካ እስኪደርሱ እስከ ሰባት ስምንት አገሮች ነው የሚያልፉት። በዚህ መሀል ብዙ ስቃይ እንዳለ የሞተ ሰው ሬሳ ሁሉ እየተሰጋገሩ እንደሚመጡም ያጫውቱናል። በነገሮች ላይ ወይዘሮ ሙሉ አለማየሁ በሎስ አንጀለስ ካውንቲ የሴቶች ኮሚሽን ሰላሳ ስምንተኛውን አመታዊ

ሽልማት የአመቱ ሴቶች ተሸላሚ ሆነው ተመርጠዋል።

ከሙያቸው በተጨማሪ በተለያዩ አጋጣሚዎች የስደተኞችን ሕግ በተለያዩ ሚዲያዎች በማስተማርና በማንቃት ለሚሰጡት አገልግሎት በሎስ አንጀለስ የጳጉሜ የኢትዮጵያውያን መዝናኛ ባህል ማዕከል ልዩ ተሸላሚ ሆነዋል። ስለዚህ በቀጥታ ወይዘሮ ሙሉ በአሜሪካ ድንበር ዙሪያ ለስደተኞች ስለሚያደርጉት ድጋፍ ካንተ ጋር ወዳደረጋችሁት ቆይታ እንለፍ። ላለፉት አራት አመታት እዚህ ዩናይትድ ስቴትስ ውስጥ በካሊፎርኒያ ግዛት በሜክሲኮ ድንበር በተለይም

እርስዎ ይሰሩበት በነበረው በቴዋና ድንበር አካባቢ የስደተኞችን ጉዳይ ሲከታተሉ የሚያሳይ አንድ ዘጋቢ ፊልም ወጥተዋል። ሌሎች ሶስት ሴት የሕግ ባለሙያዎች ጋር ነው የወጣው። ይህ ፊልም ለዚህ ዘገባ እንዴት እንደተመረጡ ሊነግሩን ይችላሉ? እሺ አቦጋዳስ የተጀመረው ያው እኔ

ቲዋና ሜክሲኮ ከስራ ባልደረቦቼ እና ከሌሎች በጎ አድራጎት ስራ ለመስጠት አብረውኝ ከሄዱ ሰዎች ካሆነን ስደተኞችን በምንረዳበት ሰዓት እና ከነሱ ጋር ስብሰባ በምናደርግበት ሰዓት የላሳቦጋዳ ፊልም ዳይሬክተር ወይም ፊልም የምትሰራዋ ቪክቶሪያ ብሩስ ትባላለች። በዛ ሰዓት እዛ አካባቢ እየተዘዋወረች ያሉትን ሁኔታዎች ያሉትን ችግሮች እንደዚህ

በየቦታው ላሉት ስደተኞች ሜክሲኮ ውስጥ በተለያየ ታፓቹላ እንደዚህ የተለያየ ቦታዎች ላይ ያሉትን እየቀረፀች እና ያለውን ችግር እየመዘገበች ነበረ እና በዛን ሰዓት እኛ ስራችንን ስንሰራ እዛ ላይ እንደ አጋጣሚ እዛው አካባቢ መታ እኛን በአጋጣሚ በማግኘቷ ነው ልታነጋግረኝ የቻለችውና ድንበሩ አካባቢ መሄድ ያስፈለገበት ምክንያት ለምንድን ነው? እኛ መሄድ እዛ የጀመርንበት ምክንያት ትራምፕ አድሚኒስትሬሽን በተለይ በጣም ከባድ የሆኑ አይነት

ጥገኝነት ለመጠየቅ የሚመጡትን ስደተኞች በጣም የሚጎዱ በጣም የሚጨቁኑ እዛው ሜክሲኮ አልፎ ለመምጣት እንዳይችሉ የሚያግዳቸውን አይነት ህጎች እና ፖሊሲዎች እያወጡ ስለነበረ በጣም ጭንቀትና ከባድ ሁኔታ ላይ ስለነበሩ ብዙ ስደተኞች እነሱን ለማገዝ ነው መሄድ ነው። በዛን ሰዓት እንኳን ለፊልሙ ሊታሰብ ፊልምም ይኖራል ብለን ምንም አይነት ሀሳብ የለንም እና

እንዳልኩ በፊት እንዳጋጣሚ እዛው ስራችንን ስንሰራ ቆይተናል። እየተመላለስን በየወሩ እንዲህ እንሄዳለን። በዛን ሰዓት እንዳጋጣሚ ነው የተገናኘ ነው። ይህንን ግን ለማድረግ የጀመርኩበት ምክንያት መጀመሪያ እንዳልኩ በትራምፕ አድሚኒስትሬሽን በጣም ከባድ ፖሊሲዎች ስለነበሩ ብዙ በተለይ ኤርትራዊኖች እዛ ምንም አይነት እርዳታ ሳያገኙ እንደተቀመጡ ስላወቅኩኝ

እነሱን መጀመሪያ ለማገዝ ሄጄ፣ ከዛ ግን ከተለያዩ ሀገሮች ጉዞዎችን እየመጡ ስለነበረ በዛ አጋጣሚ ከየቦታው የሚመጡት አፍሪካውያኖችም ሆነ ጥቁር ስደተኞች አግባቢ የሆነ ወይም በቂ የሆነ አገልግሎት አያገኙ ስለነበረ ለነሱ

የተሻለ አገልግሎት ለመስጠት እና እርዳታ ለመስጠት ብዬ ነው የጀመርኩት። ዜጎች ውስጥ ከየት ከየት አካባቢ ነው የሚመጡ ነበሩ? ኢትዮጵያውያንስ ይኖሩበት ይሁን ምናልባት? አዎ አሉበት። እኛ አሁን እዛ ቲዋን አካባቢ በብዛት ኢትዮጵያውያኖችም አሉ

ኤርትራውያኖችም አሉ። ከተለያየ አፍሪካ ሀገሮችም አሉ። ግን መጀመሪያ ሲሄድ ኤርትራውያኖቹን እንዳሉ እዛ ስላወቅኩኝ ስለሄድኩኝ ነው እንጂ ከዛ በኋላ ኢትዮጵያውያኖችም አግኝተናል። አሁን ላይ ግን በብዛት የምናገኛቸው የካሜሩን ከሄይቲ ከሌላ ከሪቢየን ሀገሮች ያሉ ጥቁር ጥቁሮች እነሱን እነሱን ነው ማጆሪቲ ብለን የምናያቸው በብዛት የሚመጡት ከሄይቲ እና ከካሜሩን

ነው በብዛት የምናየው። ስለዚህ ወደ ቲዋና የሄዱት ብቻውን ነበረ ማለት ነው? ነው እንዴት እኛ ያሉ ያውሩ ስለነበረ ነው ወደዛ ሄደን ነገር ስለምን ይሉ እነማ ናቸው እናንተ ትክክል፣ ትክክል መጀመሪያ ላይ መጀመሪያ ስጀምር የመጀመሪያ ጊዜ ሲሄድ ከህቴ ጋ ነው የሄድኩት፣ ከህቴ ጋ አዝመራ አለማየሁና እኔ መጀመሪያ ዝም ብለን ተነስተን ኤርትራውኖች እዛ ችግር ላይ እንደነበሩ ስለሰማን

እነሱን እናገኛቸው ብለን ሆቴላቸው ሄደን አገኘናቸው። ስለ አሳይለም ሁኔታዎች አነጋገርናቸው እና ለእነሱ መጀመሪያ እርዳታ ሰጥተን፣ ከዛ በኋላ ግን ዶክተር ታዲዮስ የሚባል አለ። በዛ ሰዓት ለባጂ ነበር የሚሰራው በጣም አብረን እየሰራን የነበር ከሱ ጋር ነው ከሱ ጋር ደግሞ እሱ ባጂን ሬፕሬዘንት አድርጎ ባጂ ደግሞ ብላክ አላያንስ ፎር ጀስት ኢሚግሬሽን ይባላል።

ለነሱ ይሰራ ስለነበረ እነሱን ሬፕሬዘንት አድርጎ እኔ የራሴን ኦፊስ በግሌ በቮሎንቲር ምንም የክፍያ የለ የምን የለ ዝም ብሎ ነው የሄደው። በጎ አድራጎት እንትን ለመስጠት እርዳታ ለመስጠት ሁለታችን ሆነን ከዛ ደግሞ እየተጨመረ መጣ። ያለት ቪክቶሪያ ብሩስ ስታገኘን የማማ ኤሾ በጣም ጓደኛ ሌላ ጠበቃ አብራኝ ነበረች፣ ካዝኔ ቅድስት ብርሃኑ ትባላለች። እሷ አብራን ነበረች።

ሌሎችም ሰዎች ነበሩ። እንደዚሁ የበጎ አድራጎት አብረው ቮለንቲር ከኛ ጋር አድርገው ይሄዱ እና እዛ ላይ ቁርስ አቅርበን፣ ቅድስት ካዝኔ ሳንዲያጎ አካባቢ ነው የምትኖረው። ከዛ ቁርስ ሰርታ ቡና ይዘን ብለን ሄደን፣ እንደ ክሊኒክ ነበር የምንሰጣቸው የሊጋል ክሊኒክ። ሊጋል ክሊኒክ ማለት እንግዲህ ጥገኝነት ስጠይቁ ህጉ ምንድን ነው፣ አሜሪካን ሀገር ምንድን ነው ማሟላት ያለባችሁ

እንዴት ነው ጥያቄዎች የምትመልሱት? እንዴት ነው ሂደቱ የጥገኝነት አጠያየቅ ፍርድ ቤት ውስጥ የሚለውን ገለጻ እንሰጥላቸው ነበር። በዛውም ደግሞ የሚያስፈልጋቸውን የምግብም ሆነ የልብስ፣ የቁሳቁስ እርዳታ ደግሞ እንሰጥ ነበረ። አሁን እየተስፋፋ እኔ በበጎ አድራጎነት በቮለንቲር አይነት በሚሄድበት ሰዓት ብዙ ሰዎች እየሰሙ ስለመጡ የተለያየ ፕሮፌሽን ላይ ያሉ

አሁን አብረውን የሚሄዱት ለምሳሌ ከፕሮግራም ፎር ቶርቸር ቪክተምስ ሳይኮሎጂስቶች አሉ፣ ሐኪሞች አሉ፣ ሌሎች ጠበቆች። ዳንኤል ሆንግ የሚባል ከሄቨን ላ ግሩፕ የእሱ አለ፣ ሰናይት አድማሶ አለች ፍሮም አፍሪካን ኮአሊሽን፣ ሌላ የማማየ ሸው አለች። የተለያዩ ፕሮፌሽን ላይ ያሉ በግልም እንደዚሁ የተለያየ ስራ የሚሰሩ ሰዎች በግላቸው

አብረንሽን እንመጣለን እያሉ በጣም አሁን እየተስፋፋን እየተረዳዳን እንትን እያለን እየመጣን ነው። እና ያ እንግዲህ ግሩፕ ከተለያየ ቦታ የተሰባሰብ ነው። ሰዎች ራሳችንን ቦርደር ታስክ ፎርስ ብለን ጠራን። ራሳችን ዝም ብለን የሰየም ነው ነው ምክንያቱም የተወሰነ ኦርጋናይዜሽን አይደለም ወይም የተወሰነ ሰው አይደለም። ከተለያየ ቦታ ስለመጣን ያንን ግሩፓችንን

ቲማችንን ቦርደር ታስክ ፎርስ አለው። አሁን በዛ ነው እየሄደን የምንሰራው። ስደተኞቹስ ወይም የፍሰተኞቹስ ቁጥር ምን ያህል ይሆናል? እኛ ስንሄድ ብዙ አናገኛቸውም። ከገቡ በኋላ ነው ብዙ ጊዜ የምናገኛቸው ሰው የኢትዮጵያውያኖችና ኤርትራውያኖች ቁጥር ይሄንን ያክል ነው ብዬ ለማለት በጣም ይከብደኛል። ግን እኛ በብዛት የምናገኛቸው በተለይ አሁን የካሜሩንና የሄቲ ነው እንዳልኩ፣ አንዳንድ ሸልተሮች በምንሄድበት ጊዜ ብዙ ጊዜ

ከመቶ በላይ ከሁለት መቶ በላይ ሰዎች እናገኛለን እና በጣም ከባድ ነው ለእኛ ሁሉንም ለማስተናገድ እና ለሁሉም የሚያስፈልጋቸውን እያንዳንዳቸውን ለማነጋገር። ስለዚህ በግሩፕ አይነት ነው የምንሰጣቸው የህጉንም እርዳታም ሆነ ነገር የምናደርገውን በብዛት። እንደውም ይህንን የሚያዳምጡ ካሉ ኢትዮጵያውያኖች እና ኤርትራኖች እዛ አካባቢ ያሉ እና የተቸገሩ ካሉ

በምንሄድበት ሰዓት እንዲያገኙን ወደ እኔም ቢሮ ኮንታክት ሊያደርጉኝ እንደሚችሉ እና የሚቀጥለው ጊዜ ስንሄድ የሚያስፈልገውን እርዳታ የበጎ አድራጎት እርዳታም ሆነ የህግ እርዳታ ማለትም እናስረዳቸዋለን። እዚህ ሀገር ሲመጡ ኦፊሰሮችን ሲያገኙ እንዴት ብለው እንደሆነ ጥገኝነት ጥያቄያቸውን ማቅረብ ያለባቸው የተለያዩ ህጎችን በሚለወጡበት ጊዜ በይበልጥ ልናስረዳቸው ስለምንችል

የሚያዳምጡን ካሉ ወይም ቤተሰብ ካላቸው እዚህ እዛ የተቸገሩ ካሉ እኛን ኮንታክት ቢያደርጉን ወይም እንትን ቢሉ ቢጽፉ ለመርዳት እንሞክራለን። ስለዚህ ይሄን አገልግሎት የምትሰጡት በበጎ ፈቃደኝነት በነፃ ነው ትክክል? እዛ በበጎ ፈቃድነት ነው። ምንም አይነት ክፍያ የለውም። እንደውም በጣም ከኪሳችን ሁልጊዜ እኔም ራሴ ሆንኩ ማንም አብረውኝ የሚሄዱት ከኪሳችን እያወጣን

ነው ለምንም አይነት ለመንገዳችን የሚያስፈልገንንም እዛም ስንሄድ የእርዳታ ስናደርግ ከኪሳችን እያወጣን ነበር በብዛት የምናደርገው። አሁን አሁን በፊልሙ ምክንያት ትንሽ እየታወቀ ሲመጣ ብዙም ባይሆን አንዳንድ እርዳታዎች እየመጡልን ነው። ዶኔሽን፣ ከሰዎች ከኦርጋናይዜሽኖች፣ እንደዚህ ዶኔሽን ይመጣል። ግን ትልቅ አይነት እንትን አደለ። ምክንያቱም የተቋቋምን የበጎ አድራጎት ውስጥ ድርጅት አደለንም።

ጀስት እኛ ከመንግስት የምናገኘው ገንዘብ የለም። ከየትን ቦታ ይመጣልን ፋንድ የለም። ከራሳችን ከምናገኘው እና በበጎ አድራጎንነት ደግሞ በቮለንቲር ማነው በዶኔሽን የሚሰጡንን ገንዘቦች እያያዝን በዛ ነው እርዳታችንን የምናደርገው። ሰው እዛ ሄደን የምናደርገው በሙሉ በነፃ ነው ምንም። እዚህ ሀገር ከመጡ በኋላ ግን ያው ጠበቃ ያስፈልጋቸዋል። እሱ እንግዲህ በነፃ የሚሰሩ አንዳንድ ኦርጋናይዜሽኖች አሉ። ከእነሱ ጋር ልናገናኝ እንችላለን

በግል ግን የምንሰራው ጠበቆች ግን እኛ ምንም አይነት ከሌላ ፋንዲንግ ስለሌለን ያው የግል ስራ ነው።

እኛን መቅጠር የሚፈልግ ሰው ደግሞ ካለ ይቀጥራል ማለት ነው። ለምሳሌ አመጣጣቸውን ማወቅ እንዲቻል ወይም ያሉበትን ሁኔታ አካባቢ ነው ቴዋና ያለ ነው። ድንበር አካባቢ የምትገኝ በሜክሲኮ በኩል ያለች ከተማ ናት። ትንሽ ንገረን ቴዋና እንዴት ነው መጥተው፣ ምንድን ነው የሚሆኑት? እንዴት ነው እዛ የሚደርሱት? ለምሳሌ የአንድ ሰው ታሪክ ተከተለ። ከአፍሪካ ተነስተው ኢትዮጵያ ቢሆን የሚያውቁት ካለ ደስ ይለናል። ካልሆነም ቢነግሩን የአንዱን ታሪክ ለምሳሌ ቤት ቤት እያደረጉ ነው የሚመጡ? እንዴት ነው እዛ የሚደርሱት?

ስደተኞቹ ወይም ስደተኞቹ አሁን ለምሳሌ ከየትም ከኢትዮጵያም ሆነ ከኤርትራም ሆነ ከየትም ሲመጡ መጀመሪያ ኦፍኮርስ ወይ በአረብ ሀገሮች ያልፉና በሌላ ሀገሮች ላይ ከሱዳንም ሆነ እንደዚህ ከሌላ አፍሪካ ሀገሮች ላይ ይነሱና በመጀመሪያ መጀመሪያ የሚደርሱት ብራዚል ላይ ነው። ከዛ ብራዚል ከደረሱ በኋላ እንግዲህ ከብራዚል ጀምሮ ቲዋና ሜክሲኮ ድረስ እስከሚገቡ ያሉትን አገሮች በሙሉ ወደ ሰባት ስምንት ሀገሮች ጓተማላ፣ ኤልሳልቫዶር

ኮሎምቢያ ፓናማ፣ እነዛን ሀገሮች በሙሉ እያለፉ ነው የሚመጡት። እና እነዛን ሀገሮች እያለፉ በሚመጡበት ጊዜ ብዙ አይነት ስቃይ አለ። ሴቶች ይደፈራሉ፣ ገንዘባቸው ይሰረቃል። ከቤተሰቦች ገንዘብ ካላመጣቸው ብለው እንደ ብላክሜል ያደርጓቸዋል። ሕፃን ልጆች ራሳቸው በረሃብና በሙቀት በችግር ያርፋሉ። ከባድ የሆነ መንገዶች በሚሄዱበት ጊዜ ውሀ ማቋንትን ወንዝ ማቋረጥ አለ። እንደዚህ አለ እዛ ላይ ራሱ

ብዙ ሰዎች ይሰምጣሉ፣ ይሞታሉ። የሞተ ሬሳ እየተሻገረን ነው የምንመጣው ብለው ነው የሚናገሩት ብዙ ጊዜ በሚነግሩት ሰዓት እና በጣም በጣም ከባድ ነው። ከአንዱ ከአንዱ ወደ አንዱ እየተላለፉ ነው የሚመጡት እነዚህ ስማግለርስ፣ በአማርኛ ለማለት እንዴት እንደሆነ ስላቃተኝ ነው። ግን ስማግለሮች እንግዲህ እነሱ ያው ገንዘብ እየተቀበሉ ብዙ አይነት ነገር

እያስቸገሯቸው እየተቀባበሉ ነው ወደዚህ የሚያደርሷቸው እና ከዛ መጨረሻ ላይ መጀመሪያ ታፓቹላ የምትባላለች ከጓተማላ የሚመጡባት ከተማ ሜክሲኮ ውስጥ፣ እዛ ጋር ሲደርሱ ራሱ የሜክሲኮ መንግስት እያስራቸዋል። ታስረው ፕሮሰስ መደረግ አለባቸው።

ከዛ እንግዲህ እሱን አሳልፈው ከተለቀቁ በኋላ ወደ አሜሪካን ድንበር ለሚያጋጥ ለሚቀርባቸው ከተማዎች መምጣት ይጀምራሉ ማለት ነው። ማለትም እንደነ ቲዋና ያሉትን በቴክሳስ በኩልም ደግሞ አለ ወደዛ አካባቢ ይመጣሉ እና አሁን ቲዋና እኔ እንግዲህ ሁሌ የሚሄድበት እሱ በጣም ዓለም ውስጥ ራሱ ኃይለኛ ክራይም አለበት የሚባል በጣም አስፈሪ፣ በጣም አደገኛ፣ በጣም ከባድ ሀገር ነው።

እና ብዙ አይነት ግድያዎች ይፈጠራል። ብዙ አይነት ጉዳት ይደርሳል። በጣም ሴፍ ያልሆነ ቦታ ነው። እና እዛ በሚመጡበት ሰዓት ደግሞ ምንም የሚገቡበት ቦታ የለም። ብዙዎቹ በድንኳን ድንኳን ውስጥ በማደር መንገድ ላይ በማደር ከብሪጅ ስር በማደር እንደዚህ ነው እንግዲህ የሚቀመጡት መሬትም ላይ በቃ

መንገዱ ላይ በመሆን ብዙ አንዳንድ ሰዎች ደግሞ በተለይ አሁን ለምሳሌ ቤተሰብ እዚህ ያላቸው ወይም በሌላ ሀገሮች ያሏቸው ደግሞ ሆቴል ከፍሎ ሊያስቀምጧቸው ከቻሉ እንደ ብዙ ኢትዮጵያኖችም ኤርትራዊያኖችም እንደዛ ሜቢ ሊያገኙ ይችሉ ይሆናል። በየሆቴሉ ይቀመጣሉ ይባላል። ከዛ እንግዲህ የአሜሪካን የኢሚግሬሽን ኦፊሰር ለማግኘት ነው ይሄ ሁሉ ትግል እና እነሱ ጋር ግን ለመድረስ በተለይ ከትራምፕ አድሚኒስትሬሽንም ጀምሮ

አሁንም ያለ ነው። ታይትል 42 የሚባል ፖሊሲ አለ። ታይትል 42 ማለት እንግዲህ በዚህ በኮቪድ ጊዜ የመጣ ነው። የአሜሪካ መንግስት የሆነ ቅጽ ከህግ ውስጥ አውጥቶ፣ በዛ ህግ መሰረት ፓንደሚኩ ስላለ በጤና ምክንያት ማንንም ሰው ላለማስገባት እና ለመከልከል እንችላለን የሚል ፖሊሲ ተጠቅመው

ብዙ ሰዎች በቃ መግባት እንደማይችሉ ቦርደር ጋር በፊት እዛ ድንበር ጋር መጥተው ጥገኝነት እጃቸውን ሰጥተው ጥገኝነት መጠየቅ የሚችሉበት ሁኔታ ቆሞ፣ እዛ ሲደርሱ አይ በታይትል ፎርቲቱ አሁን ፓንደሚክ ላይንን መመለስ አለባቸው እየተባሉ ይመለሳሉ። ሲመለሱ እነዚህ ሰዎች ምን ይሆናሉ? እዛ በጣም አደገኛ የሆነ ሀገር ውስጥ ይቀመጣሉ፣ ይጨነቃሉ፣ ምግብ ያጣሉ፣ ገንዘባቸው ያልቃል። ቤተሰብም የሚረዳ ቢሆን ከተወሰነ ጊዜ በኋላ ከባድ ነው እየላኩ ለመርዳት

እና ኃይለኛ ችግር ውስጥ ይወድቃሉ በዛን ሰዓት። እና የእሱ የእሱ አይነት ሁኔታ ነው እንግዲህ እኛን እዛ ሄደን የሂማኒታሪያንም አይነት ኤድ የምግብም ሆነ የልብስም የምንም አይዟችሁ የማለትን አይነት እርዳታዎች ለመስጠት በቃ እየቀጠልን ያለብን ምክንያት

በድንበር እየገቡ ባሉና በተለያዩ ህጋዊ መንገዶች ወደ ዩናይትድ ስቴትስ የሚመጡ ስደተኞችን ሁኔታ አመጣጥና አሁን ያሉበትን ይዞታ ጨምሮ ከህግ ባለሙያዋ ወይዘሮ ሙሉ አለማየሁ ጋር ያደረግነው ውይይት በዚህ አላበቃም። ቀሪውን ክፍል በሌላ ዝግጅት ይዘን የምንቀርብ መሆኑን ገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው የተከታተላችሁ የምትገኙት። ዝግጅቶቻችንን ከሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ሀሽታግ ቪኦኤ አምሃሪክ የትዊተር መገኛችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።

ተከታዩ ዝግጅታችን ቴክኖሎጂ ለሴቶች ኢኮኖሚያዊና ማህበራዊ እኩልነት ያለውን ሚና ይቃኛል። ቴክኖሎጂ ለስራ ተጾታ እኩልነት ደረጃ እንደሚታወቀው መግቢያችን ላይም እንደጠቆምነው ይህ ሳምንት ዓለም አቀፍ የሴቶች ቀን ወይም ማርች ኤት የተከበረበት ሳምንት ነው።

ይህ ቀን ደግሞ በመላው ዓለም ሲከበር ዋናው ትኩረት የተደረገበት ጉዳይ ሴቶች በቴክኖሎጂ ዘርፍ ከወንዶች እኩል ተሳትፎ የሌላቸው መሆኑ በኢኮኖሚና ማህበራዊ ህይወታቸው ላይ እያደረሰ ያለው ተጽዕኖ ወይም ክፍተት ነው። አዎ፣ ሊሊ ይህን ችግር ያስተዋሉ በዩናይትድ ስቴትስ ነዋሪ የሆኑ ሁለት ሳይንቲስቶች ችግሩን ለመቅረፍ በተለይ ወጣት ሴት ተማሪዎች

በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ ሆነው መቅረብ እንዲችሉ ለማገዝ ብራይት ጄኔሬሽን የተሰኘ አዲስ ፕሮግራም ጀምረው የሁለተኛ ደረጃ ተማሪዎችን በማሰልጠን ላይ ይገኛሉ። ስለዚህ በዚህ ሳምንት ፈጠራና ቴክኖሎጂ ለስርዓተ ጾታ እኩልነት በሚል መሪ ቃል የተከበረውን ዓለም አቀፍ የሴቶች ቀን ምክንያት በማድረግ በናሳ ውስጥ ሳይንቲስት ሆኖ በሚያገለግለው

ዶክተር ብርሃኑ ቡልቻና በባለቤቱ ባዮኬሚስት ዶክተር ጸጋ ሰለሞን የተቋቋመ አንድ ተቋም የሴቶችን ከወንዶች እኩልነት ለማብቃት እየሰራ ያለውን ስራ እንቃኛለን። በዚህ ዙሪያ ከዶክተር ጸጋና በበጎ ፈቃደኝነት ስልጠናውን ከሚሰጡት ሴት ወጣቶች መካከል አንዷ የሆነችውን ኔበስ አዳንን ያነጋገራችሁት አንቺና ቆንጂት ታየናችሁ። ወደ ዝግጅታችሁ እናልፋለን።

እሺ፣ ሁለታችሁንም በድጋሚ በጣም እናመሰገናለን። እንግዲህ ዶክተር ጸጋ አንቺም ባለቤትሽም በሳይንሱ ዘርፍ በጣም ትልቅ ደረጃ የደረሳችሁ፣ ዓለም አቀፍ መንግስታዊ ተቋማት ውስጥ ነው የምትሰሩት። ያንን ስራችሁን ደግሞ

ከእኛ ላይ መቅረት የለበትም ለመጪው ትውልድ መተላለፍ እውቀታችን ብላችሁ ብራይተር ጀነሬሽን የሚባል ተቋም መስርታችሁ ኢትዮጵያ ውስጥ የተለያዩ ስልጠናዎችን እየሰጣችሁ ነው እና እስኪ ስለሱ ንገሪን። ምን አይነት ስልጠናዎች ነው የሚሰጠው? በተለይ ደግሞ የሴት ተማሪዎች ተሳትፎ በዚህ ውስጥ ምን ይመስላል? እሺ፣ ሁለት አይነት ስልጠና እየሰጠን ነው። ሁለት ፓይሎት ፕሮግራም ኦልሬዲ ኮምፕሊሽ አድርጎ አሳይቷል። የክረምቱ ማለትም የኢትዮጵያ ክረምት የውጭ ሀገሮቹ ደግሞ ሳመረ ፕሮግራማችን

ያለፈው ጁላይ እስከ ኦክቶበር ድረስ የተላለፈ ነው። የአስራ ሁለት ሳምንት ጠቃሚ የሆኑ ታፒኮች ላይ ነበረ። ተማሪዎች ትምህርት የሚማሩት ኖርማሊ ትምህርት ቤታቸው ክሪክልም ላይ የሌለ ኮሚኒኬሽን ስኪል፣ ፐብሊክ ስፒኪንግ፣ ሪዲንግ ን ራይቲንግ በመጽሐፍና በማንበብ ላይ ክሪቲካል ቲንኪንግ፣ አጥልቆ ማሰብ፣ ችግርን የመፍታት ችሎታ ከነት

እና ሊደርሽፕ ማለትም ብቁ መሪ ሊሆኑ የሚያስፈልጋቸውን ግብአቶች ነበረ ያስተማር ናቸው። ምንድነው ይሄ ዓላማ? እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደግሞ ትውልድ መሪ እና ኢንቨንተር ፈጣሪ በተለያየ ዘርፍ ላይ ጎበዝ እንዲሆኑ፣ መሪ እንዲሆኑ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው። የተመረጡትም ደግሞ አስረኛ ና ወደ አስረኛ ና ወደ አስራ አንደኛ የሚሄዱ ተማሪዎች

ይህም ፕሮግራም የተካሄደው ከተለያዩ ከተማዎች ላይ ነበረ። አዲስ አበባ ውስጥ አራት ሴንተሮች ነበሩ። ከአዲስ አበባ ውጭ ደግሞ አምስት ሴንተሮች ነበሩ። ጎንደርን፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋ እና አሳይተ አፋር ነበሩ። ያው ይሄ ፓይሎት ፕሮግራም መጀመሪያ መነሻ ነው። በሁሉም አካባቢ ሊሰራ ይችላሉ ኢምፕሊመንት መደረግ ይቻላለ የሚለውን ለመፈተንም ጭምር ነው።

እና በጣም ስክሰስፉል ነበረ። ከሲጀመር ራሱ ክራይቴሪያችን ፊፍቲ ፐርሰንት ቦይዝ ወንዶች እና ሀምሳ ፐርሰንት ሴቶች ነው ማለትም፣ ስለዚህ ገና ሲጀመር የሚውጣጡት ሀምሳ ሀምሳ ነው። አንድ ነገር የሚገርመው ብዙ ጊዜ ጎበዝ ተማሪ ተብሎ ሲወጣጣ የምናስበው ወንድ ነበረ ግን እኛ ባጋጣምን ሁኔታ ሴቶቹ ምንም ከወንዶች አይተናነሱም የአሁኑም

በአሁኑ ዘመን ያሉ ሴቶች በጣም ጎበዞች ናቸው። የሚቀጥለው ደግሞ ፕሮግራማችን ጃንዋሪ ላይ የተካሄደው ኮምፒውተር ፕሮግራሚንግ ኮርስ የሚሰጠበት ክላስ ነበረ። ይህም ደግሞ የነበረው አሁን ከጎናችን አብራን ያለችው አንዷ ተማሪ ናት። የኤምአይቲ ተማሪዎች አራት ሴቶች እንደውም ኢትዮጵያ ሄደው ፓይተን ኮምፒውተር ፕሮግራሚንግ ኮርስን የሰጡት እዚህ ላይም የተሳተፉት መቶ ሰላሳ

ተማሪዎች ናቸው። ከአዲስ አበባ ውስጥ ከአስራ አምስት ትምህርት ቤት የተወጣጡ ተማሪዎች ኮምፒውተር ፕሮግራሚንግ ብሎ ሲታሰብ እንደነዚያ ወይ ሳይንስ እንደዚህ ብሎ ሲታሰብ፣ ብዙ ጊዜ ወንድ የበዛበት ሴቶች ብዙ ጊዜ የሚያፍሩት ቶፒክ ይመስለናል። ግን እኛ ባየነው ደግሞ እንደዛ አልነበረም። ሴቶቹ በጣም ጎበዞች ነበሩ።

እኩል ነው። ከሁሉም ጋር የአብረው ከወንዶች ጋር የሚሰሩት። እሺ፣ ነበሳዳነ የኤምአይቲ ተማሪ ነሽ። በዚህ በነ ዶክተር ጸጋ የማስተማር የማሰልጠን መርሃ ግብር ውስጥ ተሳትፈሻል። ምን አይነት ስልጠናዎች ላይ ነው? የት ነው የተሳተፍችው? አመሰግናለሁ። መጀመሪያ እኔና ጓደኞቼ ካሉት ኤምአይቲ ከምንማር የሀበሻ ተማሪ

እንደዚህ መሳተፍ እንፈልጋለን፣ የሆነ ነገር መስራት እናስብ ነበረ። ከኛ የቀደሙ ተማሪዎች ያስጀመሩት ነገር ግን መሀል ላይ የቆመ ነገር ነበረ። ለሄዶ ማስተማር የሆነ ነገር ማድረግ ብቻ ፈለግን። የሆነ ፓርትነር ጋር ብንሰራው የበለጠ አሪፍ ነው ብለን፣ ከዛ ግን እንደ አጋጣሚ ሌላ ሰው ደግሞ እነ ዶክተር ብርሃኑ እንጠቁመው ማለት ነው። ከእናንተ ስራ ጋር በጣም በጣም የሚሄድ ስራ እየሰሩ ያሉ ሰዎች ናቸው፣ እነሱ የበለጠ ይጠቅሟችኋል ብለው አገናኙን።

ከዛ በጣም አይዲያችን ሀሳቦቻችን እንዳለ የሚገናኙ ሆነን አገኝናቸው። ፕሮግራማቸውን ሀሳቡን ነገሩ እና እኛ ደግሞ የፕሮግራሚንግ ማስተማር እንደምንፈልግ ነገር ናቸው። ደስ አላቸው በጣም ፕሮግራማቸው ውስጥ ከሚሰጡት ኮርሶች ውስጥ አንዱ አድርገው እንድናስተምር ፈቃደኛ ሆኑ ማለት ነው። ብርሃኑም በራሳቸው እኮ ኢትዮጵያ ያለውን ነገር አብዛኛውን ነገር የጨረሱት እነሱ ናቸው። ሴንተሮችን በመምረጥ ተማሪዎችን በመመልመል የተለያዩ ፈንዶችን አብዛኛውን ፈንድ ያገኙት እነሱ ናቸው።

ወደ ኢትዮጵያ ጃንዋሪ አስራ አራት ይመስለኛል ካልተሳሳት ሄደን ና ፕሮግራሙን ተጀመረ ማለት ነው። እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው እኔ የደረሰኝ ባልቻ ልደታ ያለው ባልቻ አባነሶ ሁለተኛ ደረጃ ትምህርት ቤት ነበረ ማስተምረው። ሰላሳ ተማሪዎች ነበሩ ሶስት ሳምንት ያክል

ሁለት ሳምንቱ ሙሉ በሙሉ ፓይቶን ፕሮግራሚንግ ፣ እንግዲህ የቴክኖሎጂ ዘመን ላይ ነን ያለ ነው። ዶክተር ጸጋ ወደ አንቺ ልምጣ። ሴቶች በቴክኖሎጂ ዘርፍ ብቁ ሆነው መገኘታቸው ምን ያክል ጠቃሚ ነው ወይስ ምን ያክል አስፈላጊ ነው? ሴቶች በብዛት ያልታዩበት ዘርፍ ላይ ሴቶች በእኩል ደረጃ ከወንዶች እኩል የዚህ ተሳታፊ እንዲሆን ማድረጉን እንዴት አሰባችሁት? እኛ በጣም አስፈላጊ እና ጠቃሚ ነው ብለን እናስባለን። ሁሉም

ተማሪዎች ኦፖርቲኒቲ እንዲከፈትላቸው ዲጂታል ቴክኖሎጂ በጣም ኤሰንሻል ነው፣ አስፈላጊ ነው ለሁሉ ነገር ለትምህርትም ሆነ ለዓለም ላይ ላለውን ነገር አንደርስታንድ እና ለመገናዘብ አንድ ነገር ከዲጂታል ቴክኖሎጂ ጋር እና ከሴቶች ጋር ሌላም አያይዘው ዲጂታል ቴክኖሎጂ አንድ ነገር አሳይቶናል፣ ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ

ወደ ፊት ለፊት እንዲወጡ አረጋቸው። እነዚህ ኦፖርቱኒቲዎች እንደ የቮለንቲርዝም የአውትሪች ፕሮግራሞች ሲፈጠሩ የተማሩ እውቀት ያላቸው በተለያየ ሰርፍ ላይ እውቀት ያላቸው ልጆች፣ ተማሪዎች መሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው እንዳለ ሴቶች ናቸው እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት እና እነዚህ ልጆች

ፍላጎቱ ደግሞ አላቸው ሳክሪፋይስ የማድረግ ፍላጎት ራሱ አላቸው እና የማስተማር ፍላጎቱ አላቸው ያላቸውን እውቀት ትራንስፈር ለማድረግ ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው ለሴቶቹ ለወንዶቹ ያው ዲጂታል ቴክኖሎጂ አንዳንድ ያሉ ጋፕን ደግሞ ይከፍታል ለሴቶች ብዙ ጊዜ በኛ ፊልድ ላይ ሴቶች አናይም

አሁንም በራሴ ባለሁበት ፊልድ ላይ ራሱ ስፔሲፊካሊ ባዮፊዚክስ ውስጥ ነው ያለሁት እና እዛ ፊልድ ላይ ብዙ ጊዜ ሴቶች አይገኙም፣ ግን ይሄ ዲጂታል ፕላትፎርም ግን ሲኖረን እድል እናገኛለን ከተለያየ ቦታ ያሉ

ሴቶች እንዳሉ በዚህ ዘርፍ ላይ የተባበሩት መንግስታት ድርጅት የዘንድሮን ዓለም አቀፍ የሴቶች ቀን ቴክኖሎጂ እና ኢኖቬሽን ለጾታ እኩልነት ለሴቶች እኩልነት የሚል መሪ ቃል ሰጥቶታል። ዶክተር ጸጋ የቴክኖሎጂ እድገት የሴቶችን እኩልነት እንዴት ነው ነው ለሴቶች እኩልነት እንዴት ነው ጥቅም ላይ መዋል ያለበት ትያለሽ?

ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ። ሜቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ፎር ኤግዛምፕል፣ እንደ ምሳሌ ባደርግ ኢንተርፕርነር መሆን ይችላሉ። የራሳቸውን ቢዝነስ ኦንላይን ለመክፈት ይችላሉ። በተለያየ መንገድ ወደ እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ቢሰጡ በተለያየ ዘርፍ ላይ፣ ያው እኔ እንደማስበው ቴክኖሎጂ ያንን እድል ይከፍትላቸዋል።

የሚፈልጉትን አይነት ስራ ወይ ደግሞ ኮሚዩኒቲያቸው ጋም ሆነ ወይም ከሶሻል ሚዲያ ላይ ለሚጠቀሙ ሰዎች የሆነ ግብአት ለማድረግ የሚችሉበት መንገድ ሊሆን ይችላል አንዳንድ ጊዜ እውነተኛ አሚ ሪል ወርልድ ላይ ወይም ለህይወት ላይ ሪያልቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም ብዙ ጊዜ መድረክ ለወንድ ነው እና ግን ይሄ ዲጂታል

ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦልሬዲ ተከፍቷል እና መድረኩን ያንን መጠቀም የሚችሉ መድረክ ይመስለኛል ና እውቀታቸውን ብቃታቸውን የሚያሳዩበት መንገድ እንደሆነ ቴክኖሎጂ ነው የማስበው። ያን ደግሞ ኢኳሊቲ ስታብሊሽ መደረግ ይቻላል። እንደ ወንዶች ኦፖርቹኒቲ ይኖራቸዋል። በተጨማሪ ደግሞ እርሊየር እንደጠቀስኩት ሌሎቹን የሚያዩቸው ሰዎች ፖስት ሁለቱም ወንድም ሴቶችም

ብቃት እንዳላቸው የሚገነዘቡበት እና ትምህርታዊ ነገር ነው ይመስለኛል። ቴክኖሎጂ ያው በተለያየ መንገድ ቦታ እየከፈተ ነው ብያስባል። ንበስ ምናልባት ተመሳሳይ ጥያቄ ወደ አንቺም እናምጣና ቀደም ሲል እንዳልነው በቴክኖሎጂ ዘርፍ የሴቶች ቁጥር ያለው አናሳ ነው። በተለይ ደግሞ ወደ አመራር ደረጃ ላይ

በዚህ ዘርፍ የተቀመጡት ሴቶች ቁጥር እጅግ በጣም ዝቅተኛ ነው እና ይህንን ለመቀየር ተግዳሮቶቹን ይህ እንዳይሆን የሚያደርጉ ተግዳሮቶችን ለማንሳት እና ሴቶች በኩልነት ደረጃ በዘርፉ ላይ እንዲታዩ ምን መደረግ አለበት? ያለሽ እንግዲህ አንችም በዘርፉ ውስጥ ተማሪ ነሽ ገና ጀማሪ ነሽ እና ለማደግ ትልቅ ቦታ ለመድረስ ያለሽን በዛው ምን ይመስላል? እሺ ያው ኢትዮጵያ ውስጥ በእርግጥ አሁን እየተሻሻለ ነው ብዬ አስተዋለሁ ግን

አሁን ወደ ገጠር ቴጂ ወይም የተለያዩ ቦታዎች ከእንደዚህ በግልጽ ከማይታዩ ቦታዎች ከምናውቃቸው ቦታዎች ስትርቂ ምናልባት እየቀነሰ እየቀነሰ ይመጣል ብዬ አስባለሁ። አሁንም ያው ከተማ አካባቢ ሲሆን ሊሆን ይችላል እኩል የሆነ ሊመስል የሚችለው። ዋናው ነገር ብ ማስቡ ያው ከቤተሰብ ነው የሚጀምረው። ልጆቹን ያው ሴቶችን ቢሆኑ በእርግጥ እነዚህ ሴቶች አድገው ማህበረሰብ ውስጥ ሲገቡ የራሳቸውን ኮንፊደንስ በራስ መተማመን እንዲኖራቸው

ማድረግ እንደሚችለው ምክንያቱም አንድ ሰው እራሱ ላይ ካመነ የሌላ ሰው ችግር ይኖራ ይሆናል ብዬ አላስብም። ለዛ ዋናው እሷን የራሷን መተማመን እንዲ እንዳታዳብር ትምህርት ቤትም ይሄን ስራ በጣም መስራት አለባቸው። ከወንዶች እኩል ሊሳተፉ የሚችሉበትን ነገር ማመቻቸት ያስፈልጋል እና እንዳልኩሽ ያኔ አንዴ ማድረግ እንደምችል ካመነች ወይንም ካመነ ማንም ሰው ማድረግ ቀላል ስለሆነ ማለት ነው

ምክንያቱም በተለያየ ነገር ውስጥ አልፈው ተጨቁ ነው፣ ግን አሁን መሪ መሆን የቻሉ ብዙ ሴቶችን ስለምናውቅ አንድ ሴትን ብቻለም አንድ ሰው ያንን ነገር ማድረግ ከቻለ ሌላ ሰውም እኩል ማድረግ እንደሚችል

ማመን ነው ትልቁ ነገር ብዬ አስባለሁ። አንቺ በግልሽ እንግዲህ መንገዱን ጀምረሽዋል እና በተለይ ደግሞ እንደ ዶክተር ጸጋ ያሉ በሙያው በሳይንሱ ዓለም ትልቅ ደረጃ ላይ መድረስ ከቻሉ ሰዎች ጋርም አብረሽ እየሰራሽ ነው እና ይሄ ምን ያክል ተነሳሽነት ሞራል ሆኖሻል? ወደፊትስ ዓላማሽ ምንድን ነው በዚህ? አዎ ልክ ነሽ። ከትላልቅ ሰዎች ጋር መስራት ያው በደምብ ሞራል ይሰጣል ብቻ ሳይሆን በዚህ በተለየ ሀገር ውስጥ የራስሽ ሀገር ብቻ ከሆነ ውጪ

ከዛም በተጨማሪ በሌሎች ሀገር ውስጥ ደግሞ ስኬት አማስፈሮችን ስታዩ እሱን ማየት በጣም ትልቅ የሚያነሳሳ ነገር አለው። ምክንያቱም በዚህ ጥቁር በመሆንሽ ወይም ከአፍሪካን ሀገር በመምጣትሽ ሊደርስብሽ የሚችል ነገር አለ ተብሎ መታሰብ ስላለ እሱን ደርሶባቸውም ከሆነ እሱን አሸንፈው በዛ አስጠርተው ሀገራቸውን ማየት ደስ ይላል።

እንደ ግል ያው እንደዚህ እንደ ሀሳብ የምታስቢያቸው ነገሮች አሉ። በእርግጠኝነት ይህን አደርጋለሁ፣ በዚህ ውስጥ እሳተፋለሁ አልልሽም፣ ግን በእርግጠኝነት እንደዚህ አይነት ስራዎችን መስራት ፈልጋለሁ ወደፊት። ከጓደኞቼም ጋር ሆነ የምናስበው ነገር ነው ኢትዮጵያ ውስጥ በሚያሳትፉ ፕሮጀክቶች ላይ በስፔሻሊ ደግሞ በትምህርት ዙሪያ እና በቴክኖሎጂ ዙሪያ የሚያካትቸው ነገሮችን ወደፊት ለመስራት እናስባለ ነው።

ዶክተር ጸጋ ሰሎሞን ብራይተር ጄኔሬሽንን ከታዋቂው የናሳ ሳይንቲስት ብዙ ጊዜ በእኛ ዝግጅትም ቀርቧል ከዶክተር ብርሃኑ ቡልቻ ጋር ነው የመሰረታችሁት። እንዴት እንደተነሳሳችሁ ይህንን ለማድረግ እግለጭልን እስኪ። እሺ፣ አዎ፣ ቴንኪው። ሁሌም ከዚህ በፊትም ኢትዮጵያ ውስጥ በትምህርት በኩል በጣም መርዳት እንፈልጋለን። ግልጽ የሆነልን ከአንድ

አንድ አንድ ዓመት ግማሽ እንደዚህ አካባቢ በፊት ነው ኢትዮጵያ ሄደን ነበረ። በተለያየ ችግር ኢትዮጵያ በነበረችበት ጊዜ የዛሬ ዓመት ከምናምን እና በዛ ወቅት ደግሞ የተለያየ ከተማ ሄደን ነበረ ከአዲስ አበባ ውጭ እና ትምህርት ቤቶችንም ዝዝት አድርገን ነበረ ሄደን ነበር። ተማሪዎች አግኝተን ነበረ። በዛ ወቅት ራሱ ያው ከአዲስ አበባ ውጭ ብዙ ከዚህ በፊት ኢትዮጵያ ስሄድ እኔ ስፔሻሊ ወጥቼም አላውቅም በጣም

እና የተለያዩ ከተማዎች ላይ ያሉ ችግሮች እንዴት ይመስላሉ የሚለውን ተመልክተን ነበር እና እኛ በደንብ ኢትዮጵያ ውስጥ መርዳት እንፈልጋለን። እና ያው ጊቭ ባክ የሚለው ሀሳብ አለን በውስጣችን ውስጥ እና ግን እኛ በራሳችን ተማሪዎችን ሜንቶር ማድረግ እንችላለን። ሜይቢ እኔ ና እሱ የተወሰነ ተማሪ ነው ሜንቶር ግን ልናደርግ የምንችለው ሜንቶር ማድረግ የምንፈልግበት ምክንያት በተለያየ ከተማ ውስጥ የተለያየ አይነት ችግር አለ

ግን በምናየው ነገር ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም እና ፍላጎቱ እንዳላቸው በጣም ጎበዞች እንደሆኑ ፖቴንሻል እንዳላቸው አይተናል። እኛ ፕላትፎርም ብናስብ ማለትም እኛ ብቻ ሳይሆን ሌላውንም መላው ዓለም ላይ ያሉ ዲያስፖራዎች ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን

አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ ነው። የፈጠር ነው እኛ እና ምንድን ነው ሌላ ነገር ዳያስፖራ ውስጥ ብዙ ሰዎች አሉ። በጣም ትልቅ ደረጃ የደረሱ ከኛ ውጪ ከኛ በፊትም፣ ግን እድሉ ጊዜው ሳይኖራቸው ብዙም ያላቸውን እውቀት ማካፈል ያልቻሉ አንዳንድም አሉ፣ ኦልሬዲ ስራ የሚሰሩ እነዛን ዳያስፖራዎች ከራሳችን ጋር ሆነን አንድ ላይ ብንሰራ

እነዚህን ሰዎች ከእነሱ ተጨማሪ ደግሞ ሰኮንድ ጄኔሬሽን ማለትም ውጭ ሀገር የተወለዱ ልጆች ግን አሁን አዳልት ሆነው በጣም ትልልቅ ደረጃ የደረሱ አገራቸውን ኢትዮጵያ በብዛት በጣም የማያውቁ ግን ምርዳት የሚፈልጉ ከሚሰሙት ታሪኮች ከቤተሰቦቻቸው ብዙ አሉ። ያ ግንዛቤ ስላለ እነዚህን ሁሉ ኦፖርቹኒቲ የሚከፍት እድል የሚከፍት እነሱ የሚያስተምሩበት አገራቸውን የሚረዱበት

መንገድ ብለን ነው ብራይተር ጀኔሬሽን ፕላትፎርምን የፈጠር ነው። ስለዚህ የቨርችዋል ክላሱ ማንም ሰው ከየትም ሀገር ሆኖ ማስተማር የሚችልበት መንገድ ነው። ከቤቱ ተቀምጦ ግን ትልቅ ኢምፓክት ያለው ትምህርት የሚሰጥበት መንገድ ነው እና ያው ተማሪዎቹ ላይ ደግሞ ትልቅ አስተዋጽኦ አድርጎ ኤሰንሻል፣ አስፈላጊ የሆኑ ግብአቶችን እና ስኪሎችን አስተምሯቸው ከዛ ደግሞ የሀገራቸውን

ችግር ፈቺ፣ የአካባቢያቸውን ችግር ፈቺ በኮሚኒቲ ፕሮጀክት ነው ኢምፕሊመንት አድርገው፣ ፈንድ ተደርጎላቸው፣ አሎኬት ተደርጎላቸው ጋይደንስ እያገኙ ከአስተማሪዎቻቸው ጋ ነው የሚሰሩት። እና አንድ ነገር ሌላ መጨመር የምፈልገው

እዚህ ውስጥ የሚሳተፉት የነበሩት ኢንስትራክተሮች በተለያየ ፊልድ ላይ እውቀት ያላቸው ነው። ወይ ሎየር የሆናሉ፣ ሜዲካል ዶክተር ሊሆን ይችላሉ፣ ሳይንቲስቶች ወይ ደግሞ ፒኤችዲ ተማሪዎች ወይ ግራጅዌት ተማሪዎች፣ ተጨማሪ ደግሞ ኮሌጅ ተማሪዎች ደግሞ ኢንተርን ሆነው ደግሞ የተሳተፉትን መንገድ ነበርና የተለያየ እድል ነው የከፍተተው። ዲያስፖራ ላይ ያለውን እውቀት በኢትዮጵያ ለማካፈል ነው የኛ የእኛ የነበረው እቅዳችን እኛ በግላችን

ወይ አስር ሀያ ተማሪ ልንረዳ እንችላለን በአመት፣ ግን በዚህም ፕሮግራም አማካኝነት ከመቶ በላይ ተማሪ ነው በተለያየ ከተማ ውስጥ የተሳተፉት። ደግሞ በሚመጣው ፕላናችን ኤክስፓንድ ለማድረግ ነው ከአንድ ሺህ በላይ ተማሪዎች ነው ለሚቀጥለው ጁን ላይ የሚሳተፉት እና ያለን ሀሳብ እነዚህ ልጆች አይምሯቸውን በሚቀርጹበት ማንነታቸውን በሚወስኑበት ጊዜ

የተለያዩ እውቀት ያላቸው ሜንቶር ማድረግ የሚወዱ ሰዎች ኢንተርቪን አድርገው በህይወታቸው ላይ ትልቅ ኤክስፔሪንስ ከሰጧቸው እነዚህ ልጆች ብቃት ያላቸው ለሀገራቸው ሀሳቢዎች፣ ለአካባቢያቸው ሀሳቢዎች እና መሪዎች ሊሆኑ የሚችሉ ተማሪዎች ይፈጠራሉ ብለን እናስባለን። ሴቶች በቴክኖሎጂ ዘርፍ ያላቸውን ተሳትፎ ለመጨመር በአጠቃላይ ወጣቶችም በዘርፉ ብቃታቸውና እውቀታቸው እንዲያድግ

እያደረጋችሁት ያላችሁትን አስተዋጽኦ ስላካፈላችሁን ዶክተር ጸጋም ንጉስንም በጣም እናመሰግናለን። እናመሰግናለን በጣም ወደ ተከታዩ ቅንብር እንለፍ። የሥነ ጽሑፉ ሊቅና መምህር ዘሪሁን አስፋው ህልፈት

ለአርባ ሁለት ዓመታት የኢትዮጵያ ስነ ጽሁፍ መምህርና ሀያሲ የነበሩት ተባባሪ ፕሮፌሰር ዘሪሁን አስፋው በድንገት የማረፍ ዜና አስደንጋጭና አሳዛኝ መሆኑን ተማሪዎቻቸው፣ የሥነ ጥበብ ሰዎችና ባልደረቦቻቸው ለአሜሪካ ድምፅ ነግረውናል። አዎ ዘሪሁን አስፋው ከ1976 ጀምሮ በአዲስ አበባ ዩኒቨርሲቲ በመምህርነት በተመራማሪነትና በአማካሪነት ያገለገሉ

ሲሆን ጋዜጠኝነትን ጨምሮ በኢትዮጵያ የሥነ ጽሁፍና የቲያትር ጥበብ ዘርፎች የተሰማሩ በርካታ ባለሙያዎችን ያፈሩ አንጋፋ ባለሙያ ነበሩ። እንግዲህ በስራዎቻቸውና በአበረከቱት ስራ ዙሪያ አንጋፋውን ሰአሊና ሀያሲ እሸቱ ጥሩነህን፣ የሥነ ጽሑፍና ፎክሎር መምህር ዶክተር አብርሃም አለሙና ጸሐፊ ተወኔትና ደራሲ አለማየሁ ገብረ ህይወትን አነጋግረህ ወዳዘጋጀው ዘገባ ማለፍ እንችላለን።

ባለፉት አርባ ዓመታት ውስጥ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎች ጥናትና ተቋም በኩል አልፈው በተለያዩ የጋዜጠኝነት የሥነ ጽሑፍና የቲያትር ጥበብ ዘርፎች የተሰማሩት ሁሉ ጋሽ ዘሪሁን እያሉ የሚጠሯቸው ከእነዚያ መካከል እሳቸውን የማያውቅ ማን ነው? በማለት

እሳቸው አስተምረው መልሰው በመምህርነት ያስቀጠሯቸው መሆኑን የሚናገሩት የቀድሞ የስራ ባልደረባቸው ዶክተር አብርሃም አለሞ ይጠይቃሉ። እዛ ግቢ ስነ ጽሁፍ የተማረ አዲስ አበባ ዩኒቨርሲቲ ገብቶ በኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል ውስጥ ያለፈ ሰው ጋይዘር ይሁንን የማያውቀው አለ ብዬ መገመት አልችልም። ምክንያቱም እንዳልኩት ገና በዩኒቨርሲቲው የስነ ጽሁፍ ሀሁ የስነ ጽሁፍ መግቢያ በር የሆነውን የስነ ጽሁፍ መሠረታዊያን ኮርስ የሚሰጥ ከመሆኑም

ሌላ በስነ ጽሁፍ ዘርፍ በርካታ ኮርሶችን በመስጠት ከዛ ግቢ ጨርሶ የማይለይ መምህር እንደነበረ ነው የማቀው እና እንግዲህ እንዳልኩ በዚህ በምርምር መጣጥፎቹ እና መጽሐፍቱ የሰራቸው የምርምር ስራዎች በዝርዝር ሊታዩ የሚችሉ ናቸው። ጋይዘሪሆን

እልፈታቸው አስደንጋጭና አሳዛኝ መሆኑን የሚናገሩት ዶክተር አብርሃም ዘሪሁንን በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ተቋምና በኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል አሁን ተቀይሮ የአማርኛ ቋንቋ ስነ ጽሁፍ እና ፎክሎር በተባለው ተቋም ውስጥ መምህር ብቻ ሳይሆኑ የተቋሙ ዲን ሆነው ማገልገላቸውን ገልጸዋል። በማስተማርና በኃላፊነት የተወሰኑ ብቻ አለመሆናቸውንም ዶክተር አብርሃም ከግል እውቀት ቅርበታቸው አንጻር ይናገራሉ። እኔ እንግዲህ ጋዘሪሁንን አቀው አስተማሪ የሆነው ነው

አዲስ አበባ ዩኒቨርሲቲ የስነ ጽሁፍ መሰረታዊያን ከሚል ኮርስ ጀምሮ ብዙ ኮርሶችን እየሰጠኝ አስተማሪ ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ

የመጀመሪያ ዲግሪ ፕሮግራም ጨርሼ ሁለተኛ ዲግሪ ከተመረኩ በኋላ ደግሞ አዲስ አበባ ዩኒቨርሲቲ በመምህርነት ስቀጠር ለመቀጠሬ ምክንያት ከሆኑት ወይም ለመቀጠሬ ድጋፍ ከሆኑ መምህራን መካከል አንዱ ጋሽ ዘሪሁን ነው። እንግዲህ ከጋሽ ዘሪሁን ጋር ጋሽ ዘሪሁን ለእኔ መምህር የነበረ በኋላም ደግሞ ብዙ ዓመታት ደግሞ ባልደረባዬ የነበረ ሰው ነው። ጋሽ ዘሪሁን በኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል ውስጥ በአስተማሪነቱ ራሱን የሰጠ ከዛ

ግቢ ከዛ ቢሮ የማይለይ በጣም ታታሪ፣ ትጉህ መምህር እንደነበረ ነው ማለት። ተባባሪው ፕሮፌሰር

ዘሪሁን በአዲስ አበባ ዩኒቨርሲቲ የስነ ጽሁፍ መማሪያ የሆኑ መጽሐፍትን በማዘጋጀት ይጠቀሳሉ። ስነ ጽሁፍና ስነ ቃልን አስመልክቶ ብዙ ምርምሮችን ሰርተዋል። ዶክተር አብርሃም አንዳንዶቹን ይጠቅሷቸዋል። ጓይ ዘሪሁን በምርምርና ህትመት መስክም ረገድም ብዙ ስራዎች የሰራ ነው። ለምሳሌ በዛው ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ስነ ጽሁፍና ፎክሎር ክፍለ ትምህርት፣ ቀደም ሲል የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍለ ትምህርት የስነ

ጽሁፍ ማስተማሪያ ቴክስት ሆኖ የሚያገለግለው መጽሐፍ የጋይዘር ይሁን ነው። የሥነ ጽሁፍ መሰረታዊያን ይሰኛልና ና ለረዥም አመት በብቸኝነት ያገለገለ መጽሐፍ እንደሆነ ነው የማውቀው። ከዛ በኋላ ደግሞ በቅርብ ጊዜ ያሳተመው እኔ ወደዚህ ሀገር ከመጣው በኋላ ይመስለኛል ከበዓሉ ግርማ እስከ አዳም ረታ የሚል መጽሐፍ አሳትሟል። እንግዲህ ከበአሉ ግርማ ጀምሮ የነበሩ የልቦለድ ደራሲያንን ስራዎች

እስከ አዳም ረታ ድረስ ያሉ ልብ ወለዳዊ ስራዎችን የመረመረበት፣ ያጠናበት፣ የሄሰበት መጽሐፍ ነው። ከዛም ውጪ ጋይዘሪውን በርከት ያሉ መጣጥፎችን አሳትመዋል። አሁን እንኳ በቅርብ የተረዳሁት እዚሁ ፌስቡክ ማህበራዊ ሚዲያ ላይ ሲዘዋወር ያየሁት ነገር ከመሞቱ ሁለት ሶስት ቀናት በፊት የኢትዮጵያ ቴሌቪዥን የፍቅር እስከ መቃብርን ወደ ተከታታይ ድራማነት ለመለወጥ

ዝግጅት እያደረገ ሲሆን በዛ ላይ አስተያየት እንዲሰጥ ተጋብዞ ገንቢ ጠቃሚ አስተያየቶችን ሲሰጥ እንደነበረ የሚገልጽ ጽሑፍ አንብቤ፣ ያለው ዘሪሁን ለስራው እጅግ የተሰጠ ሰው በመሆኑ በምርምር ስራ፣ በማስተማር ስራ በለው በማህበራዊ ህይወት ዙሪያም ከፍተኛ አስተዋጽኦ ሲያደርግ የነበረ ሰው እንደሆነ አቃለሁኝ።

የሥነ ጽሑፍ ሊቅና መምህር ዘሪሁን አስፋው ከመሞታቸው አንድ ቀን በፊት ለመጨረሻ ጊዜ በአደባባይ የታዩት ብሔራዊ ቲያትር በደራሲና ጸሐፊ ተውኔት አለማየሁ ገብረ ህይወት ተተርጉሞና በአርቲስት ተክሌ ደስታ የተዘጋጀውን የአርተር ሚለር ቲያትር ለማየት በገቡበት ወቅት እንደነበር አብረዋቸው የነበሩት አንጋፋው ሰዓሊና ሀያሲ እሸቱ ጥሩነህ ይናገራሉ።

ጎን ለጎን ውስጥ ስንገባ ጎን ለጎን እየተለማመድን የገባ ነው። ከዛም ሲቃደ እንዲሁም አለማየሁ ህይወት ጋበዘን እና ሌሎች ተጋብዘዋል። ውስጥ ገብተን አውራን ማለት ይችላለን። እንዳጋጣሚ ጎን ለጎን ስለተገናኝተን ተገናኝተን ቆይ ብለን

ስለ ስነ ጽሁፍ ድርሰት እና ይህም ደግሞ ስለማጣት ስለ ስዕል ድርሰት ቻውርተን ነበር እና በጣም ጥሞኝ ሌላ ቀን እንደማገኘው እንደ ህግ አሳቢነትን ስል እሑድ ተወሰነ ሰዓት ተገናኛል በመሰረታ በኋላ ተለያየ እና ሰኞ ዕለት ማታ አረፈ። ሰኞ ማክሰኞ ጠዋት ሀዘኑ ተነ በሬዲዮ ወይም በዚህ በ

ትልቅ ምሁር ነው። ለኔ በተለይ ለአማርኛ ቋንቋ ትልቅ ሀረፍ ነበረ ሰው ወይ ከነበሩት አንዱ ነው። ሠዓሊው እሸቱ በወቅቱ በማግስቱ በሞት በተለዩአቸው ተባባሪው ፕሮፌሰር ዘሪሁን የጤንነት ሁኔታን የሚገልጽ ምንም እክል ሆነ የተለየ ነገር አለማስተዋላቸውን ያስረዳሉ። ጤነኛ ነበር፣ ከኔ ጋራም ሲያወጣ የተለመደው ባህሪው ነው ያየሁት፣ ምንም አዲስ ነገር

ሌላም ቀን ሚታገኘው ስላሳ ነው። ቀስሎ ነው የሚናገረው። አዳምጠሃል እና አስተያየቱንም ሲሰጥ እንደው ምንም እንትን የላትም ነቃፊ በሆነ አስተያየት ለሚሰጠው አገኘው አጋጣሚ ሁሉ እጅግ በጣም ትሁት፣ ሲናገርም በጣም ዝም ነው ለስላሳ፣ የበሰለ አቂና ጥልቅ ስሜት ያለው በጣም ትሁት ነው። ምንም ነገር የሚያስመስል ማለት ትችላለህ። ካለመሰለው አይናገርም። እኔ ለእኔ ሁሌ ደንቀኝ ነበረ ሁልጊዜ እና ትልቅ

ጠጋ ትልቅ እውቀትና ትልቅ ሀብት ይዞ ነው ያለፈው።

የተረጎሙትን ተውኔት በብሔራዊ ቲያትር ተገኝተው እንዲመለከቱ የጋበዟቸው የቀድሞ ተማሪያቸው ደራሲና ጸሐፊ ተውኔት አለማየሁ ገብረ ህይወት ቲያትሩ ከመጀመሩ በፊት አቶ ዘሪሁንን እንዳገኟቸው ከሌሎች እንግዶች ጋር ሲቀበሏቸው በመልካም ሁኔታ ላይ እንደነበሩ ተናግረዋል። ከዘሪሁን ጋር ከነበራቸው እውቂያ ጋር አያይዘውም ሲገልጿቸው እንዲህ ይላሉ። አቶ ዘሪሁን በወጣትነቴም በጎልማሳነቴም ያስተማረኝ መምህር ነው ማለት። በድህረ ምረቃም በቅድመ ምረቃ አስተምሮኛል። ማከብረው መምህሬ

ነበር። ከዛ ደግሞ በስራ አለመሆኜ በስራ አጋጣሚ በተለያዩ ሳማክረው፣ በቅንነት እና በጣም በፈቃደኛነት የሚረዳኝ መምህሬ ነበረ። ብዙ ጊዜ እንደዚሁ ባለው ጊዜ በመጣው ቁጥር ወይም አልፎ አልፎ አገኘዋለሁ። አሁን በመጨረሻ ጊዜ የተገናኘ ነው። በአጋጣሚ ጉድለት፣ እኛ ቲያትር በብሔራዊ ቲያትር ይመረቅ ነበርና በዛ ጋር ብዬው አክብሮኝ መጥቶ እኛ ጋር አምሽቶ

ነው እንግዲህ በማግስቱ መሞቱን የሰማት እና ማለፍ የሰማት በጣም የሚያሳዝነው የሚያስደነግጠው ለኔ ይሄ ነው ለመናገር አለማየሁ በቅርብ አብረው ስለሰሩባቸው አጋጣሚዎች በመዘርዘር ለጥናት የተፈጠሩ ሰው ናቸው ስለሚሏቸው ዘሪሁን ምግባርና ስራዎች መስክረዋል የስነ ጽሁፍ መሰረታዊያን ከሚለው ጀምሮ ተከትብራራሉ ስነ ጽሁፍ መሰረታዊያን በጣም አንድ ትልቅ ሀውልታዊ ስራው ነው ሌሎች

አራት ያህል መስራዎችም አሉት ማለት በመጽሐፍ መልክ የወጡ ሌሎቹ ግን ጥናቶች ደግሞ በጣም በርካታ ጥናቶች አዘጋጅተዋል። በርካታ መድረኮች ሲያቀርብ ሰምቼዋለሁኝ። በጥናቶችን አንብ ያለሁኝ በቃ ለጥናት የተፈጠረ ሰው ነው ማለት ይችላለ። ዲስፕሊኑ አለው፣ ፍቅሩ አለው እና በሂደት ያዳበረው ችሎታው ነው የጥናት ችሎታው አለው እና ከጀመረበት ጊዜ ጀምሮ የሄደበት ሳይ በርካታ ስራዎችን የሰራው

ሌላ በግል የተቀራረብን እና የሰራንበት የኢትዮጵያ የመገናኛ የስነ ጥበባትና የመገናኛ ብዙሀን ሽልማት ድርጅት የሚባል ተቋቁሞ ነበረ። ሁለት ዙር ሸልሞ የቆመ እና ለአራት ለአምስት ዓመት ያህል የቦርዳ ባለሆነን ሁለታችን አንድ ላይ ሰርተን እዛ ላይ እና ከሌሎቹ ጋር ማለት ነው። ከአዲስ አበባ ዩኒቨርሲቲ እሱና አቶ አቦናሻ እና ሌሎችም ከቲያትር ቤቶች ከምን ያሉበት ነበር እና በዛ ጊዜ ሄል ውስጥ ማልረሳው ነገር ሁሉ ጊዜ ማልረሰው ሁሉም በሰዓቱ ይመጣል። አንድ ቀን እንኳን ተሰቶች ዘግይተው ምትላቅ

ቀድሞን የመጣው ወይም በሰዓቱ ይመጣው ከዛ የሚሰራውን ስራ ይሰራል፣ አስተዋጽኦን ያደርጋል። የሚሰጠው አስተያየት ካለ ሰርቶ ወጣቱ ወይ አሳይመንት ውስጥ ይሄዳል። በጣም በሀላፊነት በከፍተኛ ኃላፊነት ስራቸው የሚሰሩ ከነበሩ ሰዎች ውስጥ ጋዛሪ አንዱ ነበረ። በዚህ በጣም አከብረ ዋለው አደንቀዋለሁ። እና አሁን ከቀብር መመለስ ነው፣ ግን ድንጋጤው ሀሳቡ አሁንም አልጠፋም ማለት ይችላል። ሰው እንዴት እንደዛ ሊሆን ይችላል? እሁድ መጦ አብሮ ውሎ ተዝናቶ ከዛ በማግስቱ

ሞተ የሚል ነገር ትንሽ የሚከብድ ነገር ነበርና እንዲያሳዝናል ይቻላል። የስነ ጽሁፍ መምህር ሀያሲና ተመራማሪው ዘሪሁን አስፋው በ1944 ዓ ምት በደሴ ከተማ መወለዳቸውን የዩኒቨርሲቲ ትምህርታቸውን እንዳጠናቀቁ መጀመሪያ በአለማያ ኮሌጅ፣ ቀጥሎም በአዲስ አበባ ዩኒቨርሲቲ ለ42 ዓመታት በምርምር በማስተማርና በማማከር አገልግሎት ላይ መቆየታቸውን የህይወት ታሪካቸው ያስረዳል። በአገልግሎት ዘመናቸው የተለያዩ ሽልማቶችን የተቀበሉት

ተባባሪው ፕሮፌሰር ዘሪሁን አስፋው የአንድ ሴት ልጅና የሶስት ወንድ ልጆች አባት እንደነበሩም ተመልክተዋል። ስለ ተባባሪ ፕሮፌሰር ዘሪሁን አስፋው የሚያውቁትን ያካፈሉንን እንግዶቻችንን እናመሰግናለን። ለእሳቸው ቤተሰቦች፣ ጓደኞች እንዲሁም ተማሪዎቻቸው መጽናናትን እንመኛለን።

አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኞሽ የቆየ ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።